ሰላም ጤና ይስጥልን፣ የሀገር ልጆች። እነሆ ሳምንታዩ ከምድር እስከ ህዋ በሚደመጥበት ሰዓት ላይ ደረስን። ዕለተ ሰንበት ጠዋት ኤፌም አዲስ 97 ነጥባል እጅግ ሰፊና አሁንም ገና እየሰፋ ያለው ህዋ ይዘቱና አፈጣጠሩ እጅግ ድንቅ ነው። በዚህ ሰፊ ህዋ ውስጥ ደግሞ የእኛው ሥርዓተ ፀሐይ ማለትም ፀሐይና ቤተሰቧ የራሱን ስፍራ ይዞ ይገኛል። የሥርዓተ ፀሐይ ቤተሰብ ትስስርና አንዱ የስራተ ፀሐይ አባል በሌላው ላይ ያለው ተጽዕኖና አስፈላጊነት ደግሞ ሌላው ድንቅና ውብ ተፈጥሮ ነው። የምንኖርባትን ምድርን ጨምሮ የሥራተ ፀሐይ አባላት እንዲህ ትስስር ካላቸውና አንዱ ለአንዱ አዎንታይም ሆነ አሉታዊ ተጽዕኖ የሚያደርሱ ከሆነ ደግሞ የሰው ልጅ ለራሱ ህልውና ሲል መመርመር፣ ማወቅና መከታተል ግድ ይለዋል። እኛም መረዳቱ ይኖራችሁ ዘንድ በዚህ ከምድር እስከ ህዋ በተሰኘ ፕሮግራማችን በየሳምንቱ በዚህ ሰዓት መረጃዎችን እናደርሳችኋለን። ጌታቸው መላኩ ነኝ። አብረን እንቆይ። ባለፉት ተከታታይ ሳምንታት እንዳደመጣችሁት የሥርዓተ ፀሐይ ማዕከል የሆነችው ኮከብ ፀሐይ በአካሏ ላይ በሚከሰቱ ክስተቶች የተነሳ በፕላኔቶቿ ላይ የምታሳድረውን ተጽዕኖ ተመልክተናል። እንዳደመጣችሁት ሶላር ዊንድ ማለትም የፀሐይ ንፋስ፣ ሶላር ስቶርም የፀሐይ አውሎ ንፋስ፣ ኮሮናል ማስ ኢጀክሽን ማለትም የፀሐይ ቁስ አካል ከኮሮና ክፍሏ ማስወጣትን ወይም መልቀቅን፣ እንዲሁም ሶላር ኢነርጀቲክ ፓርቲክልስ ማለትም ከፀሐይ የሚለቀቁ ኃይል የተጫኑ ጥቃቅን ቁሶችን ሶላር ፍሌርስ ማለትም የፀሐይ ኤሌክትሮማግኔቲክ ጨረር ፍንዳታን የመሳሰሉት አበይት የፀሐይ ላይ ተፈጥሯዊ ክስተቶች ናቸው። እነዚህ ክስተቶች ደግሞ በምድርና ሌሎች ፕላኔቶች ላይ የራሳቸው ተጽዕኖ ይኖራቸዋል። በዋናነት ማየት የሚገባን ስለ ምድር ነውና በምድር ላይ ስለሚኖራቸው ክስተቶች ተነጋግረናል። በእነዚህ ክስተቶች መሬት ላይ የሚፈጠሩ ሌሎች ክስተቶችም አሉ። እንደ ጂኦማግኔቲክ ስቶርም ማለትም የመሬት ማግኔቶስፌር መረበሽ፣ ጂኦማግኔቲክ ኢንዱስድ ከረንት ማለትም በኮሮናል ማስ ኢጀክሽን የመሬት ማግኔቶስፌር ላይ የሚፈጠር ክስተት ነው። እነዚህና መሰል ክስተቶች ሊፈጠሩ ይችላሉ። በእነርሱም ምክንያት የሰው ልጅ በፈጠራቸው የቴክኖሎጂ ውጤቶች ላይ ጉዳቶች ሊደርሱ ይችላሉ። እንግዲህ ይህ ሁሉ የመሬት ላይ ክስተት ከመሬት ከባቢ አየር ጋር በተያያዘ የሚፈጠር ነው። የመሬት ከባቢ አየር ከፀሐይ ለሚመጡ አሉታዊ ተጽዕኖዎች መከላከያ ጋሻ መሆኑ ይታወቃል። ይህን በተመለከተ በቀጣይ ተከታታይ ፕሮግራሞች በመጠኑ ሰፋ አድርገን እንመለከታለን፣ ማለትም ስለ ምድር ከባቢ አየር ለዛሬ ግን በመሬት ከባቢ አየር ውስጥ ስለሚገኘው አዮኖስፌር መረጃዎችን እንሰጣችኋለን። በዛሬው ፕሮግራማችን ከኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በስፔስና ፕላኔታሪ ሳይንስ ተመራማሪው ዳንኤል አጥናፉ አብረውን ይገኛል። የኢንተርፌስ በምድርና በህዋ መገናኛ ያለው አዮኖስፌር ነው። ስስ አየርና ቻርጅ የተደረጉ ቁሶች አሉበት። ነው ዘኒው ፍሮንቴር ኤፕሶድ ሰርቲ በዶክ ወርልድ። ከዚህ ቀደም ለመጠቆም እንደሞከር ነው የመሬት ከባቢ አየር አምስት ያህል ንጣፎች ወይም ንብርብሮች አሉት። አዮኖስፌር ከእነዚህ አምስት ንብርብሮች መካከል ላይ ያለውን ሜዞስፌርን በከፊል ይዞ ከዚያ በላይ ያለው የከባቢ አየር ክፍል የሚገኝ ነው። ከ50ና 40 ኪሎ ሜትር ገደማ እስከ 400 ኪሎ ሜትር ያለውን የከባቢ አየር ክፍል እንደሚያጠቃልል ይገለጻል። አዮኖስፌር በምድር የከባቢ አየር ኤሌክትሪሲቲና ማግኔቶስፌር ሁኔታ ላይ ትልቅ ሚና ያለው ክፍል ነው። ለምንድን ነው የምናጠነው? አዮኖስፔር ለምን ማጥናት አስፈለገ? አንደኛ አዮኖስፔር በቀን በሰዓት በወቅትና በሶላር አክቲቪቲ ወይም በሶላር ሳይክል በፀሐይ ኡደት ተለዋዋጭ ነው። ምክንያቱም ስሪቱ ወይም የሚፈጠረው ከፀሐይ በሚመጣ አልትራቫዮሌት ጨረር ስለሆነ ከፀሐይ በሚመጡ የጨረር አይነቶች ስለሆነ በቀን ሰዓት፣ በማታ ሰዓት እንዲሁም የፀሐይ አክቲቪቲ አክቲቭ በሆነበት ሰዓት ባህሪው ይለያየ ስለዚህ ባህሪው ስለሚለያይ ከመሬት ወደ ሳተላይት እና ከሳተላይት ወደ መሬት ለሚደረግ ኮሚኒኬሽን የምንልከውን ፍሪኩዌንሲ ወይም የምንልከውን ሞገድ ለማወቅ ቀድመን አዮኖስፔር ላይ ያለውን ኮንዲሽን ማወቅ አለብን። ማለት ምን ይመስላል አዮኖስፔር የሚለውን ማወቅ ያስፈልጋል። ለምሳሌ አንዱ ጥቅሙ ምንድን ነው? ጂፒኤስ ለሎኬሽን ከመሬት ወደ ጂፒኤስ ሳተላይት እና ወደ ሪሲቨሩ መሬት ላይ ወደ ወደ መቀበያው ሎኬሽን ለማወቅ በምንቀበልበት ሰዓት በጣም ከፍተኛ የሆነ የኤሌክትሮን ደንስቲ ወይም የኤሌክትሮን ኢፌክታ ወይም የፕላዝማ ኢፌክታ ካለ አይኖስፔር ላይ እዛው ሊውጠው ወይም ዳይሬክሽን ሊያስቀይረው ይችላል የላክነውን ፍሪኩዌንሲ። ስለዚህ ሞባይላችን ላይ ወይም ላፕቶፓችን ላይ በጂፒኤስ ተጠቅመን አንድን ቦታ ለማወቅ እንቅፋት ይሆንብናል፣ ኤረር ይፈጥራል፣ ስህተት የሆነ ኢንፎርሜሽን ይነግረናል፣ ወይም ደግሞ እንዲዘገይ ሊያደርግ ይችላል፣ ወይም ኮሚኒኬሽን በአጠቃላይ እንዲቋረጥ ሊያደርግ ይችላል። ሌላኛው ለኤችኤፍ ፍሪኩዌንሲ ሀይ ፍሪኩዌንሲ ፕሮፓጌሽን ለምሳሌ እዚህ ሆነ ከአድማስ ባሻገር ኮሚኒኬት ለማድረግ እንደተባለ፣ አዎ ከሶስት እስከ ሰላሳ ሜጋሀርትስ ያሉ ፍሪኩዌንሲዎችን በመላክ ለረጅም ርቀት ግንኙነት ለማድረግ እንደ ሪፍሌክተር በአሁን ሰ አድርጎ አዮኖስፔር ጋር ሲደርስ አዮኖስፔር ነጥሮ ሊመለስ ሲመለስ ትክክለኛ የሆነ የሬዲዮ ግንኙነት እንዲኖረን ያደርጋል። በተለይ ለሀይ ፍሪኩዌንሲ በተለይ ሚሊታሪዎች እሱን ነው የሚጠቀመው። ሳተላይት ጋር ኮሚኒኬት ከማድረግ ይቻላል። ነገር ግን ከደህንነት አንጻር ሳተላይት ኢንፎርሜሽን ሀክ ሊደረግ ስለሚችል አብዛኞቹ አገሮች ኤችኤፍ ኮሚኒኬሽን አዮኖስፌርን ተጠቅመው ነው ከፍተኛ ፍሪኩዌንሲን ወይም ኤችኤፍን ተጠቅመው ነው የሚጠቀሙት። እንደተባለው ነጥሮ ሲመለስ ሪሲቨሩ ወይም መቀበያው መገናኛ ሬዲዮ በጥራት እንዲሰማ ያደርገዋል። ከአንደኛው ሬዲዮ ሲላክ ወደ እዚህ አዮኖስፌር ይወጣል። ከዛ ነጥሮ ሲመለስ ይሄኛው በጥራት ይሰማል እንደማለት ነው። አዎ። ስለዚህ እሱን እሱን ለትክክለኛ የሆነ ኮሚኒኬሽን እንዲኖር ወይም ትክክለኛ የሆነ ግንኙነት እንዲኖር አዮኖስፌርን ማጥናት ያስፈልጋል ማለት ነው። ሁኔታውን ማጥናት ያስፈልጋል። የየዕለት ለውጦቹን፣ እንቅስቃሴዎቹን፣ ሳይክሎቹን ማወቅ አለብን። አዎ። ለምሳሌ ኢትዮጵያ ውስጥ ኢትዮጵያ በተለይ አዲስ አበባ ምድረ ወገብ አካባቢ ነች። የፀሐይ ከፀሐይ በሚመጣ የአልትራቫዮሌት ጨረር ነው የሚፈጠር ብለን አዮኖስፔር ጠዋት ላይ ስናይ እያደገ ነው የሚሄድ። ስድስት ሰዓት አካባቢ ስደት ፀሐይ ኦቨርሄድ አናታችን ላይ ሆናለ ከፍተኛ የሆነ ኤሌክትሮን ደንስቲ ይኖራል ማለት በሌላው ቦታም እንደዛው ፀሐይ በቀጥታ አክቲቪቲ ዲፔንድ ይሆናል ይወሰናል። አዮናይዝድ ስለሆነው የከባቢ አየር ክፍል አዮኖስፌር እንዲሁም ስለ ላይኛው የከባቢ አየር ክፍል ማወቅ በጣም አስፈላጊ ነው፤ ምክንያቱም ሳተላይቶች ምድርን የሚዞሩት በዚህ ክፍል ነው። ጠፈርተኞች ይህንን ክፍል ይመረምራሉ። በተጨማሪ የመገናኛና የባህር ትራንስፖርት ሲግናሎች ወይም መልእክቶች የሚሄዱት በዚህ ክፍል በኩል ነው። ስለዚህ በአይኖስፌር ላይ የሚኖር መረበሽና አለመረጋጋት የመገናኛና የባህር ትራንስፖርታችንን ይጎዳል። ሌላው ምንድነው? በእኛ ሪጅን ብቻ ምድር ወገብ አካባቢ ወይም በኢኳቶሪያል ሪጅን በምንለው አካባቢ ብቻ የሚከሰቱ ክስተቶች ወይም ሁነቶች አሉ። የመጀመሪያው ኢኢጂ የኢኳቶሪያል ኤሌክትሮ ጀት ምንለው ይህ ምንድነው? ሶስት ድግሪ ወደ ደቡብ ዋልታና ወደ ሰሜን ዋልታ ከምድር ወገብ ወደ ምስራቅ ዳይሬክሽን የሚፈስ ኤሌክትሪክ ከረንት ነው። እሱ የሚፈጠረው በመሬት ማግኔቲክ ፊልድ እና በፕላዝማ ኢንተራክሽን ነው። ስለዚህ ማለት ከምድሮ ገብ ሶስት ዲግሪ ስንል የኢትዮጵያ ደቡባዊ ጠርዝ አካባቢ እንደማለት ነው። ማለት ኢትዮጵያ የምትገኝበት አካባቢ ነው ከሞላ ጎደል። አዎ በዛ አካባቢ ነው፣ እንደዚህ ፍሎ የሚያደርግ ኤሌክትሪክ ከረንት ነው። አሁን ጥናቶች የሚያሳዩት ምንድን ነው? አብዛኛው የጂኦ ማግኔቲክ ስቶርም የተባለው የመሬት ማግኔቲክ ፊልድ መረበሽ ወይም የመሬት መግነጢሳዊ መስክ መረበሽ በዋልታዎች አካባቢና ሚድ ላቲቱድ ወይም መካከለኛው አካባቢ ብቻ ነው ተጽዕኖ ሊፈጥር የሚችለው በተለይ በፓወር ግሪድ ላይ እሱም እሱም በሰሜናዊ ክፍል በበለጠ። ምክንያቱም ደቡባዊ የመሬት ዋልታ አካባቢ ብዙም ሰው አይኖርበትም፣ ኢንስትሩመንቶችም ስለዛ ጥናትም አልተደረገም። አዎ ሊሆን ይችላል። ሰሜኑ ክፍል ግን የሰው መኖሪያ ስለሆነ እስከ ዋልታው ድረስ ሰው ሊኖርበት የሚችል እንደ ሁኔታው የሚኖርበትም አካባቢ ስለሆነ ተጽዕኖ ከፍተኛ ነው። በደቡባዊ የመሬት ዋልታ ክስተቱ ቢኖርም አንታርክቲካ ላይ ያሉ ሳይንቲስቶች ካልሆነ በስተቀር ሌላ የሚጠቃ ብዙም የሰው ነዋሪ የለው። በትክክል አዎ። ስለዚህ ይሄ ከረንት ወደ ምስራቅ የሚፈስ በደይ ታይም በቀን ታይም ብቻ ነው የምናገኘው። በቀን ታይምም በታይም ይለዋወጣል፣ ተለዋዋጭ ነው። በማታ ታይም ግን ይጠፋል። በማታ ሰዓት ወይ ማታ ጊዜ ይጠፋል። ሶ ሳይንቲስቶች ወይም ጥናቶች አሁን የሚያሳዩት ምንድን ነው? በዚህ በኢኳቶሪያል ሪጅንም ሌላ ከረንት ኢንዲዩስ በማድረግ በማስገባት፣ አዎ፣ ሌላ ከረንት ኢንዲዩስ በማድረግ ትራንስፎርመሮች ላይ ተጽዕኖ እንዳለው። አሁን እዚህ ጋር ኢንዲዩስ ሲባል ትርጉሙን እንዲረዱን፣ በአንድ እየተንቀሳቀሰ ባለ ሀይል ላይ ወይም በአንድ እየተንቀሳቀሰ ባለ ከረንት ላይ ሌላ ተጨማሪ ተመሳሳይነት ያለው ከረንት ማስገባት ወይም ሀይል ማስገባት እንደማለት ነው፣ ወይም ማዋሃድ እንደማለት ነው። አዎ ስለዚህ እሱ ሌላ ከረንት ተጨማሪ ከረንት ሲገባ ትራንስፎርመሩ መሸከም ከሚችለው በላይ የሆንና ሊቀልጥ ይችላል፣ ወይም ቶታሊ ሊጠፋ ይችላል። ሌላው ካውንተር ኤሌክትሮጀት የሚባልም አለ። የእሱ ተቃራኒ የእሱ ወደ ዌስት ዳይሬክሽን ወይም ወደ ምዕራብ ዳይሬክሽን የሚፈስ ከረንት ነው። በዚህ ሪጅን ላይ ነው ያለ። በተመሳሳይ ከ110 ኪሎ ሜትር አካባቢ ፍሎ የሚያደርግ ነው ከመሬት። እሱም በአዲስ አበባ የአዲስ አበባ ማግኔቶሜትር በመጠቀም ነው ሳይንቲስቶች ይህን ጥናት ያገኙት። የእሱ ተቃራኒ የኢኳቶራል ኤሌክትሮጀት ከረንት ተቃራኒም ካውንተር ኤሌክትሮ ኢኳቶራል ኤሌክትሮጀት የሚባል ከረንት ለማግኘት ሞክረዋል። ተገኝቷል። እሱም የተገኘው አዲስ አበባ ውስጥ በሚገኝ የመሬት ማግኔቲ ፊልድ በሚለካ ወይም የመሬት ማግኔቲሳዊ መስክ በሚለካ መሳሪያ ነው። ማግኔቶ ሜትር። ሌላው በተቃራኒ ሲባል እንግዲህ ለምሳሌ ንበልና ይሄ ከረንት ከምስራቅ ወደ ምዕራብ የሚፈስ ከሆነ ያኛው ከምስራቅ ወደ ምዕራብ የሚፈስ ሲሆንና ሁለቱ ተመሳሳይ መስመር ስለሌላቸው ይጋጫሉ፣ ወይም አይዋሃዱም፣ ይጋጫሉ እንደማለት ነው። ግልጽ እንዲሆንልኝ እስኪ እሱ ነገር ተመሳሳይ ከረንት ናቸው፣ ዳይሬክሽን ግን የተለያየ ነው፣ ተቃራኒ ነው ፍሰታቸው ነው እንጂ አይጋጩም። ሌላው ስፕሪድ ኤፍ ይባላል። ስፕሪድ ኤፍ እሱም በእርስ ማግኔቲክ ፊልድ በመሬት ማግኔትና በመሬት ማግኔቲካዊ መስክና አዮኖስፌር ላይ ባለው ፕላዝማ በሱ መስተጋብር የሚፈጠር እሱ በማታ ሰዓት ብቻ ነው የሚኖር። ስለዚህ በማታ ሰዓት ኮሚኒኬት በምናደርግበት ጊዜ ስፕሪድ ኤፍ የሚባለው ክስተት ወይም ሁነት ካለ ኮሚኒኬሽናችን ላይ ተጽዕኖ ይፈጥራል ማለት ነው። ምንድን ነው ስፕሪድ ኤፍ? ስያሜውን ላናቀ በአማርኛ ላይ እናገኝለት እንችላለን። ከባህሪው እስኪ እንገሩ ምን ምን ማለት ነው ትርጉሙ። አዮኖስፔር የሚባለው ሪጅን ላይ የተለያዩ ስትራክቸሮች ወይም ክልሎች ይፈጠራሉ። ዝቅተኛ ፍክተ ያለው ኤሌክትሮን መጠኑ ከፍተኛ ፍክተ ያለው ኤሌክትሮን ይገፋና እንዲ ሌየር ወይም ክፍሎች ይፈጠራሉ፣ ንጣፎች ይፈጠራሉ። እሱን ስፕሪድ ኤፍ እንለዋለን ወይም ሬግላሪቲ የአይኖ ስፔር መረበሽ እንደማለት ነው። ግን በማታ ሰዓት ብቻ ነው ክስተቱ የሚፈጠረው። ስለዚህ ስፕሪድ ኤፍ ወይም ምናልባት የእሱ መረበሽ ምክንያቱ የሌላ ጨረር መምጣት ነው፣ ወይስ ቅዝቃዜ ነው፣ ወይስ ብርሃን ማጣት ነው? የክስተቱ ምክንያት ይታወቃል። ጥናቶች አሁን እንደሚያሳዩት የመሬት ግራቪቲ ወይም የአትሞስፌሩ አትሞስፌሪክ ግራቪቲ በሚረበሽበት ሰዓት ከታች ወደ ላይ ለምሳሌ ሎወር ደንስቲ ያላቸው ኤሌክትሮኖች ወይም እፍግታ ከፍተኛውን ደንስቲ ያለውን ኤሌክትሮን ወይም ፕላዝማ ይገፉታል። እሱ ወይ ሊፈጠር የሚችለው ተብሎ የሚገመተው የአትሞስፌሪክ ግራቪቲ ወይም ታች ያለው የአትሞስፌሪክ ግራቪቲ ወይም ዲስፐርስ ሲያደርገው ወይም ሲረብሸው እሱ ሊፈጠር ይችላል ተብሎ የሚገመተው ም ሰ ሪላይንት ን ራዲዮ ሲግናልስ ባውንሲንግ ኦፍ ር አትሞስፊር ን ቢሚንግ ዳውን ፍሮም ሳተላይትስ በላይኛው የከባቢ አየር ክፍል የራዲዮ መልእክት ነጥሮ መመለስ ላይ ጥገኛ ሆነናል። ከሳተላይቶች መልእክት ለመቀበል አይኖስፌር ለቴክኖሎጂያችን ወሳኝ ሆኗል። ከአውሮፕላን መገናኛ ጀምሮ፣ ለባህር ላይ ዓለም አቀፍ ጉዞ፣ ለራዳር መቆጣጠሪያ፣ ለአሳጥማጆች የማጥመጃ ቦታቸውን ለማመላከት ጂፒኤስ ለምድርና ለአየር ወታደራዊ ተግባር አስፈላጊ ነው። ስለዚህ የምድር ከባቢ አየር ክፍል የምናውቀው ገና ጥቂቱን ነው። ኢኳቶሪያል አዮናይዜሽን አኖማሊ ይባላል። ይህ ኢኳቶሪያል አዮናይዜሽን አኖማሊ የሚፈጠረው ከኢኳቶሪያል ወይም ከምድር ወገብ አካባቢ ያለውን ፕላዝማ ወይም ኤሌክትሮን ደንስቲ በኤሌክትሪክና ማግኔቲክ ፊልድ አማካኝነት ወደ ላይ ይገፋና ወይም ድሪፍት ይደረግና የሆነ ህይት ጋር ሲደርስ የሆነ ከፍታ ላይ ሲደርስ ሲደርስ በፕሬዥር ግራዲያንት እና በግራቪቲ ፎርስ አሁንም ወደኋላ ይወርዳል። ሲወርድ ግን ከምድር ወገብ በ15 ዲግሪ ወደ ሰሜን ዋልታና በ15 ዲግሪ ወደ ደቡብ ዋልታ ወደ ዛ ሪጅን ላይ ነው የሚቀመጥ። ስለዚህ እዛ አካባቢ ከፍተኛ የሆነ የፕላዝማ ደንስቲ ይኖራል ማለት ነው። እሱም አንድ የኢኳቶሪያ ላዮንስፌር መረበሽ ምክንያት ነው። አዎ መረበሽ ምክንያት ነው። ሁነትም ነው ክስተትም ነው። እዚህ እዚህ ሬጅን እዚህ አካባቢ ብቻ የሚከሰት ክስተት ነው። ሞዴሎች አሉ። አሁን ይህን እንደዚህ ክስተቶችን ሁሉ ለማየት ሞዴሎች ሰርቶ ለምሳሌ ለተማሪዎች ለማስረዳት፣ ለባለሙያዎች፣ ሌሎች ይሄን ነገር ለሚሰሩ ባለሙያዎች ይሄ ክስተት እንደዚህ ነው ብሎ ማስረዳት የሚቻለው በተለይ በሞዴል ነው። ሞዴሎች በደንብ ገላጭ ናቸውና። እንዴት ነው እስኪ ከእሱ አንጻር ያለውን ነገር ይግለጹልን። በጣም ጥሩ ጥያቄ ነው። አሁን አዮኖስፌርን በሪል ሜዥርመንት ማግኔቱ ሜትር ብቻ አይደለም እሱን ለማጥናት የምንጠቀመው ጂፒኤስ አለ፣ ራዳር፣ አዮኖሶንድ የሚባሉ ኢንስትሩመንቶች አሉ፣ እንዲሁም የሳተላይቶች አሉ ከላይ ሆነው የመሬትን የላኛው የአየር ክፍል ከባቢ አየር ለማጥናት የምንጠቀምባቸው ኢንስትሩመንቶች። ዋናው ግን ሪል ታይም ሜዥርመንት ወይም አሁናዊ ሜርመንት ተጠቅመን ሳይሆን የአዮኖስፔርን ማጥናት ያለብን ሞዴል በመስራት መተንበይ ነው ዋናው የሪል ታይም ወይም አሁናዊ ሜርመንት ዳታ ተጠቅመን ማጥናት ሳይሆን ለወደፊቱ የምንልከውን ፍሪኩዌንሲ ለማወቅ ለምሳሌ ከሳተላይት ጋር ኮሚኒኬት ለማድረግ ከመሬት ወደ ሳተላይት ና ከሳተላይት ወደ መሬት ኮሚኒኬት ለማድረግ የነገው የአዮኖስፔር ሁኔታ ምን ሊመስል ይችላል ብለን ለመተንበይ ሞዴሎች ያስፈልጋሉ እነሱ ሞዴሎች አሉ ተሰርተውን ስራ ላይ ያሉ ማለት ነው። ግን ግሎባል ናቸው፣ አለም አቀፍ ናቸው። አብዛኞቹ ሞዴል ዲቨሎፕ ሲደረግ የሪል ሜዥርመንት ወይም ኢንስትሩመንት እዛ አካባቢ የተተከለ መሳሪያ እንደ ኢንፑት በማስገባት ስለሆነ ሰፊ የሆነ ቦታን የሚሸፍን ሜዥርመንት ያስፈልጋል ወይም መሳሪያ ያስፈልጋል። አብዛኞቹ አሁን ያሉ ሞዴሎች በሚድ ላቲቲዩድም ነው። እነዚህ መካከለኛው ኤውሮፓ አካባቢ ያሉ ኢንስትሩመንቶች ተጠቅመው እየተሰሩ ናቸው። በእኛ አካባቢ ግን ኢንስትሩመንት ስለሌለ እነዛ ሞዴሎች ትክክለኛ መረጃ ላይ ሰጡን ይችላሉ። ስለሌለን ነው፣ መሳሪያዎች ስለሌሉ ነው። እና እነዛ ሞዴሎች እነዚህ ግሎባል ያላቸው ሞዴሎች እዛ አካባቢ የራሳቸውን መሳሪያ ስለሆነ እንደ ግባት የተጠቀሙ ሞዴሉን ሲሰሩ በትክክል መተንበይ ይችላሉ ማለት ነው። እኛ አካባቢ ግን እነሱ ተጠቅመን ለመተንበይ የተወሰነ ኤረር ሊፈጥር ስለሚችል ለፕራክቲካል ለመጠቀም ፕራክቲካሊ አሁን ባለበት ሁኔታ አዋጭ አይደለም። ወደፊት ግን ያስፈልገናል፣ ያስፈልጋል። ኢኮኖሚያችን ሲያድግ፣ አቅማችን ሲያድግ መሳሪያዎቹን ተክለን ሞዴሎቹንም መስራት እንችላለን። እየተሰራ ነው። አሁን ለምሳሌ በእኛ ዲፓርትመንት፣ በስፔስ እና ፕላኔታሪ ሳይንስ ዲፓርትመንት የኤችኤፍ ፕሮፓጌሽን ፕሬዲክሽን ሞዴል ፍሪኩዌንሲ ከፍተኛ ፍሪኩዌንሲን ፕሮፓጌሽን ለመተንበይ የሚያገለግል ሞዴል የተሰራ ነው ያለው። እሱ ሞዴል ምንድን ነው? ለአቪዬሽን ይጠቅመናል ኮሚኒኬት ለማድረግ ለሚሊታሪ፣ ሜይ ቢ ለኤፍኤሞች፣ ለኤፍኤም ሬዲዮ ስርጭቶች። ለምሳሌ ቪኦኤ ቪኦኤም ብንወስድ አዮኖስፔርን እንደ ሪፍሌክተር በመጠቀም ነው እንደ አንጸባራቂ በመጠቀም። ግሎባሊ ነው አይደለ? ስርጭት እሱ እንደሱ። ለመጠቀም ሞዴል ያስፈልጋል። አሁን ቪኦኤ የራሳቸው ሞዴል አላቸው፣ ቮካፕ የሚል ሞዴል ስለዚህ ግሎባሊ ስርጭታቸውን የአዮኖስፔርን ሁኔታ እንትን በማድረግ እና አዮኖስፔርን እንደ አንጸባራቂ መሳሪያ በመጠቀም ዓለም አቀፋዊ ስርጭት እንዲኖር ያደርጋል ማለት ነው። ሶ እኛም ኤፍ ኤሞችንም ሌሎች እንደዚሁም ኮሚኒኬሽን ላይ ያሉ ተቋማትን አብረን እንትን ለማድረግ ዝግጅት ላይ ነን። ሞዴሉን ለመስራት በእንቅስቃሴ ላይ ነን አሁን ማለት ነው። እንደዚህ አይነት ሞዴል አፍሪካ ውስጥ ለምሳሌ ኤች ኤፍ ፕሮፓጌሽን ሞዴል ከፍተኛ ፍሪኩዌንሲ ሞዴል ለፕራክቲካል እየተጠቀሙ ያሉ ሀገሮች ደቡብ አፍሪካ ነች። ደቡብ አፍሪካ ብቻ ነች። አሁን አቤሽን የእኛ አቤሽን እርግጠኛ አይደለም ከየት እንትን እንደሚያገኝ ግን ከትራፊክ ኮንትሮል ሲስተም አለ። ግራውንድ ትራፊክ ኮንትሮል ሲስተም ከእሱ ጋር ኮሚኒኬት ሲያደረጉ ሞዴል ሊጠቀሙ ይችላሉ። ሪል ሜጀርመንት ሊጠቀሙ ይችላሉ። ነገር ግን ለረጅም ርቀት ኮሚኒኬሽን ግን አዮኖስፌር እንደ ትልቅ ሞዴል ዲቨሎፕ ማድረግ እንደ ትልቅ ይዘን እየሰራንበት ያለንበት ሁኔታ አስፈላጊነቱም በተለይ እንደ ኢትዮጵያ ግዙፍ አየር መንገድ እንዳላት ሀገር በጣም አስፈላጊ ነው፣ ለአቪዬሽን ኢንዱስትሪው። ሌላውም ደግሞ እነኚህን ማጥናት በአሁኑ ወቅት ኢትዮጵያ ከፍተኛ የኃይል ማመንጨት ስራ ስራ እየሰራች ነው፣ ወይም ለማሳደግ እየሰራች ነው። እነኚህ ነገሮች ሁሉ በቀጣይ በኢንዱስትሪ እየበለጸግን ለመሄድ አስፈላጊ ናቸው። ትኩረት ልንሰጠው ይገባል ነው ባጭሩ አዎ ሌላው መሳሪያዎችም ቢኖሩ ሞዴል ዲቨሎፕ ስታደርግ ብዙ የሆነ መሳሪያ በብዙ ቦታ በተለያየ ቦታ ቢተከልና እነሱን ዳታ ብትጠቀም ጥሩ የሆነ ሞዴል ዲቨሎፕ ማድረግ ይቻላል። ሞዴሉ ወደ ትክክለኝነት የቀረበ ይሆናል። አዎ መሳሪያም ትልቅ ሚና ይጫወጣል። የተከሉ እሱን ለማጥናት የሚያገለግሉ አዮኖስፌርን ለማጥናት የሚያገለግሉ መሳሪያዎች አስፈላጊ ናቸው። ራትና ክቡራን የሀገር ልጆች የዛሬውን በዚህ እናብቃ። ሳምንት ከከባቢ አየር ጋር በተያያዘ አሁን ስላሉ ሁኔታዎች ጭምር በሌላ ባለሙያ እንመለሳለን። ጌታቸው መላኩ ነበርኩ። መልካም ጊዜ። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 971 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ።